ሀገርኛ ሪፖርት ተፎካካሪ ፓርቲዎች ጠቅላላ ጉባኤያቸውን ለማካሄድ የአዳራሽ ኪራይ ከከፈሉ በኋላ አባሎቻቸውን ከተለያዩ አካባቢዎች አስመጥተው ከፍተኛ ወጪ ከወጡ በኋላ በማይታወቁና ማንነታቸው በማይገለጹ የጸጥታ ኃይሎች ክልከላ እየተደረገ ያለበት ሂደት የመድብለ ፓርቲ ስርዓትን አደጋ ላይ ሊጥለው እንደሚችል የኢትዮጵያ ምርጫ ቦርድ አስታወቀ። የምርጫ ቦርድ ይህንኑ ጉዳይ ለጠቅላይ ሚኒስትር ሚኒስቴር ጽህፈት ቤት በደብዳቤ ማሳወቁን ገልጾ ከመድብለ ፓርቲ የፖለቲካ ስርዓት አኳያ ተፎካካሪ ፓርቲዎችም ሆኑ የገዢ ፓርቲ ያላድሎ በእኩልነትና በፍትሐዊነት የመጠቀም መብት እንዳላቸው የምርጫ ቦርድ ደብዳቤ ይጠቅሳል። የህዝብ ተወካዮች ምክር ቤት ፓርላማ በህወሓት ላይ ጥሎት የነበረውን የአሸባሪነት ፍረጃ ረቡዕ መጋቢት አስራ ሶስት ቀን ሁለት ሺህ አስራ አምስት ዓመተ ምህረት ባደረገው ልዩ ስብሰባ ማንሳቱን መንግስታዊ የዜና አገልግሎት ቀን ላይ ባቀረበው የዜና አወጃ አስታወቀ። እንደ ዜና ወኪሉ ዘገባ የፓርላማ አባላት በጉዳዩ ላይ ከፍተኛ ፍጭት አድርገው በስልሳ አንድ ተቃውሞና በአምስት ድምፅ ተአቅቦ በአብላጫ ድምፅ ማጽደቁ ተገልጿል። በዚህ ልዩ ስብሰባ ላይ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ማብራሪያ ለመስጠት ተገኝተው እንደነበርም ተገልጿል። በዚህም ወቅት ከተቃዋሚ ወገኖች የቀረበው ክርክር ህዝባዊ ወያኔ ሀርነት ትግራይ ህወሀት በደቡብ አፍሪካው ስምምነት መሰረት ሁሉንም ተግባራዊ ባላደረገበት ሁኔታ የአሸባሪነት ፍረጃው መነሳቱ ተገቢ አይደለም በማለት አባላት በስፋት መከራከራቸው ተነግሯል። ሆኖም በፓርላማው የመንግስት ተጠሪ ሚኒስትር ከሆኑት አቶ አሰፋ በልጅጌን ጨምሮ አብዛኛዎቹ የፓርላማ አባላት የአሸባሪነት ፍረጃ ከህወሀት ላይ ማንሳት የሚጠቅመው ህወሀት ለሰላም ቁርጠኛ ለመሆን ይገፋፋዋል በሚል አባላቱን ለማሳመን በመቻላቸው ነው በሚል የደረሰን ዜና ጨምሮ ያስረዳል። በዚህም ላይ በግጭቱ ወቅት የህግ ወይም የፍትህ ጥሰት ከነበረ ወይም ከፍ ያለ የሰብአዊ መብት ጥሰት ተፈጽሞ ከሆነ በሽግግር ጊዜ ፍትህ ደንብ መሰረት ሊዳኝ ስለሚችል የወደፊቱን የሰላም ሂደት የተሳካ ሊያደርገው ይችላል በሚል እሳቤ በህወሓት ላይ የተጣለው የአሸባሪነት ፍረጃ እንዲነሳ ተወስኗል በማለት ዜናው ያትታል። በሌላም በኩል ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል የሽግግር አስተዳደር አድርገው መሾማቸውን ትናንት ሀሙስ መጋቢት 14 ቀን 2015 ዓ ም ቀጥር ላይ በነበረው የዜና ወጃ ወቅቱን መገለጹን የደረሰን ዜና አመለከተ። አቶ ጌታቸው ስለዚህ ሹመት የሰጡት አስተያየት አልተሰማም። በውጭ ሀገራት የሚኖሩ የትግራይ ተወላጆች አስተያየትም በጊዜው ተሰባስቦ አልተደመጠም። በትግራይ የተቋቋመው የሽግግር አስተዳደር በህገ መንግስቱ ደንብ መሰረት አዲስና ሁሉን አቀፍ ምርጫ እስኪደረግ ድረስ የሚቀጥል ይሆናል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስቴር በትግራይ ለሁለት ዓመታት መንግስት ለሁለት ዓመታት ያህል ከተካሄደው ጦርነት ለማገገምና በቀጣዮቹ አምስት ዓመታት ለድህረ ግጭት መልሶ ግንባታ ሀያ ቢሊዮን ዶላር እንደሚያስፈልግ አስታወቀ። ይህን የገለጹት የገንዘብ ሚኒስትር አቶ አህመድ ሽዴ በኢትዮጵያ ጉብኝት ካደረጉት የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በነበራቸው ቆይታ በጦርነቱ ማግስት የመልሶ ማቋቋም ስራ ከሀገሪቱ የውስጥ ፋይናንስ ምንጭና በዓለም ባንክ ድጋፍ መተግበር ቢጀመርም በቂ አለመሆኑን በተናገሩበት ወቅት ነው። በጦርነቱ፣ በድርቅ በአንበጣ መንጋና በኮቪድ አስራ ዘጠኝ ወረርሽኝ የተነሳ ሀያ ሚሊዮን ዜጎች ለእርዳታ ጠባቂነት እንደተዳረጉ የገለጹት አቶ አህመድ ሼዴ ባለፉት አምስት አመታት በተከሰተ የዝናብ እጥረት ለአርባ አመታት ታይቶ የማይታወቅ ድርቅ መከሰቱን አስታውቀዋል። የልማት አጋሮች እርዳታቸውን መቀነሳቸው ደግሞ ችግሩን እንዳባባሰው አቶ አህመድ ገልጸው የብሊንከን ወደ ኢትዮጵያ መምጣት የእርዳታ በሩን ሊከፍት እንደሚችል ገልጸዋል። በዚሁ ወቅት ብሊንከን በተጨማሪ ሶስት መቶ ሰላሳ አንድ ሚሊዮን ዶላር ለመልሶ መቋቋም የሚውል ገንዘብ መስጠታቸውን አስታውቀዋል። የኢትዮጵያ ኢኮኖሚክስ ማህበር ኢትዮጵያን ጨምሮ በዓለም አቀፍ ደረጃ የሽግግር ኢኮኖሚ እያካሄዱ ነው ተብሎ የሚጠሩ የአንድ መቶ ሰላሳ ስምንት አገሮችን ልማትና እድገት የሚመዝን የልማት መለኪያ ማለትም ዴቨሎፕመንት ኢንዴክስ ሊያዘጋጅ መሆኑን አስታወቀ። ይህ ፕሮጀክት በሶስት አመታት ውስጥ ይጠናቀቃል ተብሎ ሲጠበቅ ይህም ሁለት ነጥብ ሁለት ሚሊዮን ዶላር እንደሚጠይቅ ተጠቅሷል። ኢትዮጵያ ይህን ያህል አድጋለች አላደገችም፣ እድገቱ ይታያል አይታይ የሚለው ከዝቅተኛ ማህበረሰብ አንስቶ እስከ ሳይንቲስት ድረስ ሊረዳው በሚችል መልክ ይህንን ደረጃ የሚያመለክት መለኪያ በኢትዮጵያ ኢኮኖሚክስ ማህበር በጥናት እየተሰራበት መሆኑ ተገልጿል። እድገትን መለካት ቀላል አለመሆኑን የሚገልጸው ማህበሩ ይህንን በግልጽ መመዘኛ ለማቅረብ እየተሰራ መሆኑም ተገልጿል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ።